አገርኛ ሪፖርት። በኢትዮጵያ በተለያዩ ምክንያቶች ለተፈናቀሉ ዜጎች የምግብ እርዳታ ለማቅረብ 3.4 ቢሊዮን ዶላር እንደሚያስፈልግ የተባበሩት መንግሥታት ድርጅትና የኢትዮጵያ መንግስት በጋራ ባወጡት መግለጫ አስታወቁም። የኢትዮጵያ አደጋ ስጋት አመራር ኮሚሽን ከፍተኛ የህዝብ ግንኙነት ባለሙያ አቶ አታለላ ቦሃይ በአሁኑ ወቅት በአገሪቱ ያለው የተረጂዎች ብዛት 6.6 ሚሊዮን ሆኗል ብለዋል። የተፈጥሮ አደጋዎች፣ የአየር ንብረት ለውጥ፣ ጦርነትና ሌሎች አደጋዎች ምክንያት የተፈናቃዮችን ቁጥር እንደጨምረውም ገልጸዋል። የብሪታንያ የአፍሪካ ልማት ዲሬክተር በኢትዮጵያ ለሁለት ቀናት ጉብኝት ካደረጉ በኋላ በኢትዮጵያ የሰብአዊ ድጋፍ ለሚያስፈልጋቸው ዜጎች የ125 ሚሊዮን ዶላር ድጋፍ አድርገዋል። ዲሬክተሩ አክለውም አሳሳቢ የምግብ ዋስትና ችግር ያለባቸው ኢትዮጵያውያን ቁጥር በቀጣይ ወራት 18 ሚሊዮን እንደሚሻገር ተንብየዋል። ድጋፉ ለ3 ሚሊዮን ሰዎች ሕይወት አድን እርዳታ ለማቅረብ እንደሚውልም ተገልጿል። አስቸኳይ ድጋፉ በአልሚ ምግብና ሌሎች ወሳኝ ግብአቶች ምክንያት እየተከሰተ የሚገኘውን ሞት ለመቀነስ ለ75 የጤና ተቋማት የተለያዩ ድጋፎችን ለማቅረብ ነው ተብሏል። የአውሮፓ ህብረት ካንዶር በፊት በኢትዮጵያ በድርቅና ግጭቶች ለተፈናቀሉ ዜጎች 28 ቢሊዮን ብር ድጋፍ ማድረጉ ይታወሳል። በኢትዮጵያ በጦርነትና ድርቅ ምክንያቶች ለእርዳታ የሚዳረጉ ዜጎች ቁጥር እየጨመረ በመምጣት ላይ እንደሆነ እየተገለጸ ሲሆን፣ የህዝብን ባጠባቂ ተቋም በቅርቡ ባወጣው መግለጫ በትግራይና አማራ ክልሎች ብቻ አራት መቶ የሚጠጉ ሰዎች በረሃብ መሞታቸውን እንዲሁም 21 ህፃናት ደግሞ ህይወታቸው አልፎ መወለዳቸውን አረጋግጫለሁ ሲል ማስታወቁ ይታወሳል። በኢትዮጵያ በአጠቃላይ በድርቅና በጦርነት ምክንያት ከ20 ሚሊዮን በላይ ሰዎች ሰብዓዊ ድጋፍ ጠባቂ መሆናቸውን የመንግስታቱ ድርጅት መረጃ ያሳያል። የኢትዮጵያ አደጋ ስጋት አመራር ኮሚሽን በሰጠው መግለጫ በትግራይ አፋርና አማራ ክልሎች ብቻ አራት ሚሊዮን የሚሆኑ ሰዎች በአስቸኳይ የምግብ እርዳታ ስር እንደሚገኙና እርዳታ በአስቸኳይ እንደሚያስፈልጋቸው ማስታወቁ ይታወሳል። ይሁንና የፌዴራል መንግስት በሀገሪቱ ረሃብ አልተከሰተም በሚል የሰብዓዊ መብት ተቋማት ሪፖርትን ውድቅ ያደረገ ሲሆን የምግብ እርዳታ የሚያስፈልጋቸው ዜጎችንም እየረዳሁ ነው ብሏል። የኢትዮጵያ አየር መንገድ ግሩፕ በአፍሪካ በአይነታቸው የመጀመሪያ ናቸው የተባለላቸውን 20 ቦይንግ 777x9 የተሰኙ ግዙፍ አውሮፕላኖችን ለመግዛት ከቦይንግ ኩባንያ ጋር ስምምነት ፈጸመም። ሰሞኑን በአዲስ አበባ ስካይላይት ሆቴል በተከናወነው መርሃ ግብር የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው እነዚህ አውሮፕላኖች በግዙፍነታቸውና በአይነታቸው በአፍሪካ የመጀመሪያ ናቸው ብለዋል። አየር መንገዱ ትዕዛዝ ከፈጸመባቸው 20 የቦይንግ 777 ኤክስ9 አውሮፕላኖች ውስጥ ስምንቱን እንደ አውሮፓውያኑ አቆጣጠር እስከ 2030 የሚረከብ መሆኑንም ጠቁሟል። አውሮፕላኖቹ እያንዳንዳቸው 440 መንገደኞችን የመያዝ አቅም ያላቸውና የመንገደኞቹን ምቾት መጠበቅ የሚችሉ መሆኑን የጠቀሱት የአየር መንገዱ ዋና ስራ አስፈጻሚ መስፍን ጣሰው ይህም አየር መንገዱን ወደ ላቀ ደረጃ ያሸጋግረዋል ብለዋል። የቦይንግ ኩባንያ ከፍተኛ የንግድና ማርኬቲንግ ምክትል ፕሬዚደንት ብራድ ማክሙለር በበኩላቸው እንዳሉት የኢትዮጵያ አየር መንገድ አሁን ላይ ለቦይንግ ኩባንያ ስትራቴጂክ አጋር መሆኑን ገልጸዋል። በቀጣይም አየር መንገዱ ባለው ሰፊ ፍላጎት ላይ በመመርኮዝ በጋራ ለመስራት እቅድ ይዘናል ብለዋል። በኢትዮጵያ የአሜሪካ አምባሳደር አርቪን ሆሴ ማሲንጋ በበኩላቸው የቦይንግ ኩባንያና የኢትዮጵያ አየር መንገድ ያደረጉት የአውሮፕላን ግዢ ስምምነት ሁለቱ ተቋማት የነበራቸውን ጠንካራ ግንኙነት ወደ አዲስ ምዕራፍ የሚያሸጋግር ነው ብለዋል። የኢትዮጵያ አየር መንገድ ባሳለፍነው ኅዳር ወር 2016 ዓ ም በቅርቡ ከቦይንግ ና ከኤርባስ የአውሮፕላን ኩባንያዎች በድምሩ 84 የመንገደኞች አውሮፕላኖችን ለመግዛት ስምምነት ማድረጉ ይታወሳል። በተመሳሳይም ሌሎች የአውሮፕላን ትዕዛዞችን ለማድረግ መታቀዱንም ገልጿል። አየር መንገዱ በ2035 ዓመታዊ ገቢውን ወደ 25 ቢሊዮን ዶላር ከፍ ለማድረግና በዓመት 67 ሚሊዮን መንገደኞችን ለማጓጓዝ ራዕይ አስቀምጦ እየሰራ መሆኑን ገልጿል። የታላቁ ህዳሴ ግድብ ፕሮጀክት አፈጻጸም ከ95 በመቶ በላይ መድረሱን የህዳሴ ግድብ ማስተባበሪያ ፕሮጀክት ጽፈት ቤት አስታወቀም። የግድቡ ግንባታ የሲቪል ስራ 98 በመቶ መድረሱ የተገለጸ ሲሆን የኤሌክትሮሜካኒካል ስራው ደግሞ 78 በመቶ ላይ መሆኑን ጽህፈት ቤቱ ሰሞኑን ገልጿል። የታላቁ ህዳሴ ግድብ መሰረት ድንጋይ የተጣለበት 13ተኛ ዓመት በህብረት ችለናል በሚል መሪ ሐሳብ እንደሚከበር የህዳሴ ግድብ ማስተባበሪያ ፕሮጀክት ጽህፈት ቤት ምክትል ዋና ዳይሬክተር ፍቅርተ ታምር በሰጡት መግለጫ ሰሞኑን አስታውቋል። ለክብረ በዓሉ የቦንድ ሳምንት፣ አውደ ርእዮች፣ የምስጋና እውቅናና ሌሎች የድጋፍ ማሰባሰብ የንቅናቄ መድረክ ዝግጅቶች የሚደረጉ መሆናቸውንም ገልጸዋል። በቀጣዩ ቹ የንቅናቄ ዝግጅቶችን 300 ሚሊዮን ብር ለማሰባሰብ መታቀዱን የገለጹት የጽህፈት ቤቱ ዋና ዲሬክተር ኢትዮጵያውያንና ትውልደ ኢትዮጵያውያን ድጋፋቸውን እንዲያጠናክሩም ጥሪ አቅርበዋል። ጸሐፌ ተውኔት ውድነህ ክፍሌ የክብር ዲፕሎማና እውቅና ተሰጠው። የአዲስ አበባ ከተማ አስተዳደር ባህል ኪነጥበብና ቱሪዝም ቢሮ በየዓመቱ በሚያዘጋጀው ዝክረ ኪነጥበብ ልዩ መርሃ ግብር ለሀገራቸው ኪነጥበብ በሙያቸው የላቅ አስተዋጽኦ ካበረከቱ ጠቢባን አንዱን በመምረጥ ዓመታዊ የክብር ዲፕሎማና እውቅና ሲሰጥ ቆይቷል። ዘንድሮም በ2016 ዓ ም ዝክረ ኪነጥበብ ፕሮግራም የበርካታ ቲያትሮች ጸሐፊና ደራሲ የሆነው ጸሐፌ ተውኔት ውድነ ክፍሌ የክብር ዲፕሎማና እውቅና ተሰጥቶታል። ፕሮግራሙ የካቲት 26 ቀን 2016 ዓ.ም በሀገር ፍቅር ቲያትር ቤት ተከናውኗል። በእውቅና ስነ ሥርዓቱ ላይም በጸሐፌ ተውኔት ውድነ ክፍሌ ላይ ትኩረት ያደረገ ዘጋቢ ፊልም፣ በተውኔቶቹ ላይ በባለሙያ ዳሰሳና የደፈረሱ አይኖች ቲያትር ላይ ቅንጭብ ተውኔት ቀርበዋል። የሎተሪ አሸናፊ ባለመቅረቡ 8 ሚሊዮን ብር ለብሔራዊ ሎተሪ አስተዳደር ተመላሽ መደረጉ ተገለጸም። እያንዳንዳቸው የአራት 4 ሚሊዮን ብር እጣ ያላቸው ሁለት የሎተሪ ትኬቶች አሸናፊዎች ባለመቅረባቸው 8 ሚሊዮን ብር ተመላሽ መደረጉን የብሔራዊ ሎተሪ አስተዳደር አስታውቋል። እነዚህ ሁለት እጣዎች ብሔራዊ ሎቶሪ ከሚያሳትማቸው ከፍተኛ እጣ የሆነው 20 ሚሊዮን ብር የሚያስገኘው የእንቁጣጣሽ ሎቶሪ ቲኬቶች መሆናቸውን የብሔራዊ ሎቶሪ አስተዳደር ኮሚኒኬሽን ዳይሬክተር አቶ ቴዎድሮስ ንዋይ ለቢቢሲ ገልጸዋል። በእንቁጣጣሽ ሎቶሪ ከቀረቡት አምስት ቲኬቶች ሶስቱ ቀርበው 12 ሚሊዮን ብር ሁለት አሸናፊዎች ቢረከቡም የቀሪዎቹ ሁለት ትኬቶች አሸናፊዎች ባለመቅረባቸው ገንዘቡ ወደ ተቋሙ ገቢ ተደርጓል ብለዋል። ጳጉሜ 2015 ዓ ም የወጣው የእንቁጣጣሽ ሎተሪ የሁለቱ ቲኬቶች ወይም የ8 ሚሊየን ብር አሸናፊው በቀን ስራ የሚተዳደር አንድ ግለሰብ ሲሆን ዕጣው ከወጣ ከሦስት ወር በኋላ ወስዷል ተብሏል። ሌላኛው አሸናፊ በን አሽከርካሪ የሆነ ግለሰብ ሲሆን መስከረም ወር መጨረሻ ላይ መጥቶ አራት ሚሊዮን ብር ሽልማቱን ወስዷልም ተብሏል። በ2010 ዓ ም የወጣው 20 ሚሊዮን ብር የሚያስገኘው የእንቁጣጣሽ ሎተሪ በተመሳሳይ መልኩ ስምንት ሚሊዮን ብር እጣ ያላቸው ሁለት የሎተሪ ቲኬቶችን የያዙ አሸናፊዎች እስካሁን አልቀረቡም። የእጣው አሸናፊዎች አለመቅረባቸውም በተመለከተ በሚዲያ ከተነገረ በኋላ ጊዜው ሊያልፍ አምስት ቀን ሲቀረው አንድ ግለሰብ ሶስቱን ቲኬቶች አቅርቦ 12 ሚሊዮን ብር መቀበሉንም አስረድተዋል የኮሚኒኬሽን ኃላፊው። የእጣ አሸናፊዎች መጥተው ገንዘባቸውን አለመውሰድ በተደጋጋሚ እንደሚያጋጥም የገለጹት አቶ ቴዎድሮስ በዚህ አጋጣሚም የብሔራዊ ሎተሪ አስተዳደር ተመላሽ እያደረገ ነው ብለዋል። ሕብረተሰቡ ሎቶሪ የመግዛት ከፍተኛ ፍላጎት አለው። የዚያን ያህል ደግሞ የማያዩ ወይም ውጤቱን የማይሰሙ በርካታ ደንበኞች አሉ ብለዋል። በእንቁጣጣሽ ሎቶሪ ብቻ ሳይሆን በሌሎች ዕጣ አይነቶችም በተደጋጋሚ ይህ እያጋጠመ ነው ብለዋል። ረቂቁ የሽግግር ፍትህ ፖሊሲ እንዲታች ተጠየቀም። በቅርቡ ይጸድቃል ተብሎ የሚጠበቀው የሽግግር ፍትህ ረቂቅ ፖሊሲ ለህዝብ ቀርቦ ዜጎች ውይይት እንዲያደርጉበትና እንዲተች የሚጠይቅ ምክረ ሀሳብ ለፍትህ ሚኒስቴር ሰሞኑን ቀርቧል። ስብስብ ለሰብአዊ መብቶች በኢትዮጵያ የተሰኘው መንግስታዊ ያልሆነ ድርጅት ከሌሎች በሰብአዊ መብቶች ላይ ከሚሰሩ አገር በቀል የሲቪል ማህበረሰብ ድርጅቶች ጋር በመተባበር ለረቂቅ የሽግግር ፍትህ ፖሊሲው ግብአት የሚሆኑ ሀሳቦችን የያዘ የምክረ ሀሳብ ሰነድ ለፍትህ ሚኒስቴር በጽሁፍ አቅርቢያለው ሲል ገልጿል። ይኸው ለፍትህ ሚኒስቴር የቀረበው የምክረ ሀሳብ ሰነዱ በቅርቡ በህዝብ ተወካዮች ምክር ቤት ቀርቦ ይጸድቃል ተብሎ የሚጠበቀው ረቂቅ የሽግግር ፍትህ ፖሊሲ ለህዝብ ቀርቦ እንዲተችና ህዝቡ በጉዳዩ ላይ ሀሳብ እንዲሰጥበት የሚጠይቅ ሲሆን ከሽግግር ፍትህ ፖሊሲው ትግበራ አስቀድሞ መንግስት በተለያዩ የአገሪቱ አካባቢዎች በመካሄድ ላይ የሚገኙ ግጭቶችን ማስቆም እንዳለበት፣ እንደዚሁም በፖሊሲው ሂደት አግባብነት ያላቸው ተቋማትና ሚና መካተት እንዳለበት ይጠቁማል። በተጨማሪም ሰነዱ የፖሊሲው ተፈጻሚነት ወሰን በሰሜኑ ጦርነት ከባድ ወንጀሎችን የፈጸሙ ኤርትራ ወታደሮችን በልዩ ፍርድ ቤት ማየትን ጭምር እንዲያካትት የሚጠይቁና ሌሎች ምክር ሀሳቦችንም ይዟል ተብሏል። ድርጅቱ ከሌሎች በሰብአዊ መብቶች ላይ ከሚሰሩ ተቋማት ጋር በመተባበር ባቀረበው ምክር ሀሳብ ረቂቁ የሽግግር ፍትህ ፖሊሲ በምክር ቤቱ ከመጽደቁ በፊት ለሕዝብ ውይይት ሊቀርብ እንደሚገባው ጠቁሟል ተብሏል። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር።